voice of America የኢትዮጵያ ምርጫ ቦርድ ይፋ ያደረገው የምርጫ ክልል ካርታ የክልሎች አስተዳደራዊ ካርታ ከሚሰጠው አገልግሎት የተለየ ነው ብለዋል። የቦርዱ ሰብሳቢ ካርታው በተወካዮች ቁጥርም ለውጥ እንዳላደረገ አስታውቀዋል። ሰብሳቢዋ መለስካቸው አምሀ ዝርዝሩን ይዟል። ምርጫ ቦርድ መጋቢት አምስት ቀን 2012 ዓ ም የምርጫ ክልሎችን ካርታ የተለያዩ ባለድርሻ አካላት በነበሩበት ይፋ ሲያደርግ መሠረታዊ ነጥቦች ናቸው ያላቸውን አስቀድሞ ለማስረዳት ሞክረዋል። ከዚህ በፊት የምርጫ ክልሎች እንዴት ነበር የተፈጠሩት፣ ይህ አዲስ የምርጫ ክልል ካርታ እንዴት ተዘጋጀ፣ ወደፊትስ እንዴት ሊሻሻል ይችላል የሚሉ ጥያቄዎችን ለማብራራት ተሞክረዋል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚረክሳ እንዳስረዱት የአሁኖቹ የምርጫ ክልሎች ከዚህ በፊት ምርጫ ለማካሄድ ክልሎችን ያደራጀው ግብረ ኃይል በሠራው ሥራ ላይ የተመሠረተ እንደሆነ ተናግረዋል። ይሄ ግብረ ኃይል ክልሎችን ያደራጀው በደርግ ዘመን በተካሄደ የሕዝብ ቆጠራ መሠረት እንደሆነም አስታውሰዋል። የአሁኑ ምርጫ ቦርድ እነዚህን ክልሎች በዝርዝር የቃኘ መሆኑን ገልጸው ከፍተኛ የመረጃ ጥረትም እንዳጋጠመው አስረድተዋል። ስለሆነም ባለው ጊዜ በዚህ ምክንያት የገጠመውን ተግዳሮት ተወጥቶ መሠረታዊ ማሻሻያ ለማድረግ እንዳልቻለ አብራርተዋል። ይሁን እንጂ በተደረገው ዝርዝር ቅኝት እያንዳንዱን የምርጫ ክልል በስምና በስፍራ የሚያሳይ ካርታ ማዘጋጀቱን ገልጸዋል። ከማብራሪያው በኋላ ከተነሱ ጥያቄዎች አንዱ ከሶማሌ ክልል ፓርቲዎች የተሰነዘነ ነበረ። በአጭሩ የሶማሌ ክልል በፌዴራሉ የሕዝብ ተወካዮች ምክር ቤት የሚኖረው መቀመጫ ብዛት እንዴት በ23 ብቻ ተወሰነ የሚል ነበረ። ወይዘሪት ብርቱካን ለዚህ ጥያቄ ተጨማሪ ማብራሪያ ሰጥተዋል። የወረስነው መረጃ፣ የወረስነው አሰራር ውስንነቱ እያየነው ነው የቆየነው በየምርጫ ክልሉ ያለው የህዝብ ብዛት አነሳደገ በጣም ልዩነት እንዳለበት እና እንደውም በእኛም በኩል መጀመሪያ ከመነሻው ምን አይነት መርህ ላይ ቢያደርግ ነው እንደዚህ አይነት መለያየት ያየነው የሚለውንም በደንብ ለመረዳት ሞክረን ነበረ ግን ያገኘናቸው ሰነዶች የተሟሉ ስላልነበሩ የችግሩን መነሻም ማወቅም አልተቻለንም ግን ዞሮ ዞሮ ለምን ችግሩ ተፈጠረ የሚለው ነገር አይደለም ዋናው ከዚህ በኋላ ማስተካከል የምንችልበት ሁኔታ አለ ህጉ በትክክል ማስተካከያዎቹ ለሶማሌ ክልል ብቻ ሳይሆን የትም እንዴት እንደሚስተካከሉ ስታንዳርድ ያስቀመጠው ነገር አለ። ምርሳት የሌለብን ያው ማክሲመም የፓርላማው ቁጥር ሄዶ ሄዶ አምስት መቶ ሀምሳ ላይ ያበቃል። እዛው ያለንን መቀመጫዎች መካከላችን እናሸጋሽጋለን እንጂ በጣም ትልቅ ቁጥር ልዩነት ላይመጣ ይችላል። ግን የፍትሐዊነቱ የድምፆች እኩልነት በሚጠብቅ ሁኔታ መደረግ አለበት። ግልጽ ነው። ግን እንዳልኩት ያ ስራ ለዛሬ ሳይሆን ለነገ ያሳደርነው ነው፣ ተገደን ሁኔታዎች ማለት ነው። በተደጋጋሚ ከተነሱ ጥያቄዎች መካከል የአስተዳደርን ወሰን እና የምርጫ ክልሉን ካርታ የተመለከተ ነበረ። የቦርዱ ሰብሳቢ ወይዘሪት ብርቱካን የሰጡት ምላሽ ይህ ነበረ። ምናልባት በሶማሌ ክልል በኩል በፍጹም እኛ የአስተዳደር ክልል ብለን ያስቀመጥነው ጋር ነገር ጋር አይመሳሰልም ብትሉ ላይመሳሰል ይችላል። በግልጽ ተናግሬያለሁ። እንቅድም ያልተመሳሰለበትን ምክንያት ገልጸናል። ይሄን ግን በሂደት ውስጥ ራሱ ክልሎቹ ወሰኖቻቸውን አርግተው አስምረው አለመቆየታቸውና በአመታት ውስጥ የታወቀ ኦፊሻል ሆነ ሁሉም የሚስማማበት ወሰን የሌለባቸው ቦታዎች መኖራቸው ክርክሮች መኖራቸው አንዱም ምክንያት ሊሆን ይችላል ብለን እንገምታለን። ግን ዞሮ ዞሮ ዛሬ መውሰድ ያለብን ይሄ የኛ ማብት የምርጫ ማብት እንጂ የአስተዳደር ማብት አይደለም። ከተሳታፊዎቹ የሲዳማ ክልል በመጪው ምርጫ ወቅት እንደ አንድ ክልል እንዴት ምርጫ እንደሚያካሄድም ጥያቄ ቀርቦ ነበረ። ወይዘሪት ብርቱካን በምርሳቸው ላይ ለምርጫ ቦርዱ በህግ የተሰጠውን ኃላፊነትና ስልጣን ካመለከቱ በኋላ የሲዳማ ክልልን ጉዳይ በተመለከተም በተለይ መልስ ሰጥተውበታል። የሲዳማ የክልልነት ጥያቄ በተመለከተ ሕዝበ ውሳኔ አደራጅቶ የትኛው ሀሳብ የበላይነት እንዳገኘ፣ ስንት ድምፅ እንዳገኘ አሳውቋል። ከዛ ቀጥሎ የሚደረገው ነገር ሕገ መንግስት ላይ የተጻፉ ነገሮች አሉ። የስልጣን ርክክብ በማና በማ እንዴት፣ ከዛ በኋላ ክልሉ የሚታወጅበት ማለት ነው ስለዚህ አሁን ለምሳሌ እሱን ጥያቄ ደቡብ ክልል ሄዶ መጠየቅ በጣም ትክክለኛ ይሆናል። ምርጫ ሳይሆን ርክክቡን እንዴት ነው እያደረጋችሁት ነው ወይም እንደረሰ ማለት ማለት። ስለዚህ በእኛ በኩል ግን የእኛን ስራ የሲዳማ እንጨርሰናል። የስልጣን ርክክቡ ተፈጽሞ የመጨረሻው ኦፊሽት የሚሆንበት ወይም የመጨረሻ ይኸው ሲዳማ እንደ አስራ ሁለተኛ ክልል ፌዴሬሽኑ ተቀላቅሏል የሚባልበት ደረጃ ማላይዝ የማድረጉ ነገር ስላልተደረገ ለእነሱ የፓርላማ መቀመጫ እና የክልል መቀመጫ እንደ ክልል ቆጥሮ እንደ አስራ ሁለተኛ ስለ ማቅረብ አይጠበቅብንም ብናደርገው ደግሞ ስህተት ነው የሚሆነው። የቦርዱ ሰብሳቢ በመጨረሻም ጉል የሆኑ ስህተቶች ካሉ ለማሻሻል አሁንም እድል እንዳለ አመልክተዋል። አሁን የተዘጋጀው የምርጫ ክልሎች ካርታ ተጨማሪ ጥናቶችን በማካሄድ የሕግ ማዕቀፎችን መሰረት በማድረግ ፍትሐዊ ምርጫን ለማካሄድ እንዲሁም የሁሉንም ድምፅ እኩልነት በሚያረጋግጥ መንገድ ምርጫን ለማከናወን ጠንካራ ጉልበት እንደሚሆን አመልክተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ